የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ወደ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ መጋቢት ስድስት 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋወቅ በሐዋሳ ከተማ የኮቪድ-19 ስርጭት አሳሳቢና አስደንጋጭ መሆኑን የከተማው የጤና መምሪያ አስታወቀ። የ2013 ሀገራዊ ምርጫ ትልቅ ተስፋ የተጣለበት በመሆኑ ስኬታማ ሆኖ እንዲጠናቀቅ ህብረተሰቡ በንቃት ይሳተፍ ሲል ኢዜማ ጥሪ ያቀረበ የሚሉትና ሌሎችም ዝግጅቶች አሉን። የበሽታው ፍጥነት ከኛ እንቅስቃሴ ከኛ ተግባር እጅግ በጣም አይሏል። የሚያባርረን አልተበም። እኛ ግን ተኝተናል። ኮሮና አለ በጣም አቅሙን አጠናክሮ ጉልበቱን አጠናክሮ፣ ሰው ግን ተዘናግቷል በጣም። በሲዳማ ክልል የአዋሳ ከተማ ጤና መምሪያ ኃላፊ አቶ ሙንታሻ ብርሃን ናቸው። ዝርዝሩ በአብይ ርስ ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል። ያስትለኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። በደቡብ ክልል በሐዋሳ ከተማ የኮቪድ-19 ስርጭት አሳሳቢና አስደንጋጭ መሆኑን የከተማይቱ የጤና መምሪያ አስታውቋል። በቀን ከሚደረገው የኮሮና ቫይረስ ምርመራ 60 በመቶ የሚሆኑ ሰዎች ላይ በቫይረሱ መያዛቸውንና በበሽታው ለህልፈት የሚዳረጉት ሰዎች ቁጥርም 11.9 መድረሱን የመምሪያው ኃላፊ አቶ ሙንጣሽ ብርሃኑ ገልጸዋል። ከቀን ወደ ቀን በመላ የሀገሪቱ ክፍሎች በቫይረሱ የሚያዙ ሰዎች ቁጥር ህይወታቸውን የሚያጡትና የጽኑ ሕክምና አገልግሎት የሚፈልጉ ታካሚዎች ቁጥር አስደንጋጭ በሆነ ሁኔታ እየጨመረ መምጣቱን የሚገልጸው የኢትዮጵያ ጤና ኢንስቲትዩት መግለጫ በትናንትናው ዕለት ሰላሳ ግለሰቦች በበሽታው ሳቢያ ህይወታቸውን ማጣታቸውን አስታውቋል። በምሽቱ አብይ ርዕስ ዝርዝር ዘገባ ይቀርብበታል። ግጭት በተካሄደበት የኢትዮጵያ ትግራይ ክልል በጤና ጥበቃ አውታሮች ላይ ሆን ተብሎ በስፋት በተፈጸመ ጥቃት ተቋማቱ ላይ ዘረፋና ውድመት ተፈጽሟል ሲል ድንበር የለሽ ሐኪሞች የተባለው ድርጅት ተናገረ። የሰብዓዊ ረድኤት ቡድኑ ዛሬ ባወጣው መግለጫ እንደ አውሮፓውያን አቆጣጠር ከታህሳስ አጋማሽ እስከ መጋቢት መጀመሪያ ድረስ ባሉ ጊዜያት ግምገማ ከተደረገባቸው 106 የጤና ተቋማት መካከል ወደ 70 ከመቶ የሚሆኑት የተዘረፉ ሲሆን 30 ከመቶዎቹ ጉዳት ደርሶባቸዋል ብሏል። በተገቢው መንገድ የሚሰሩት 13 ከመቶ ብቻ ናቸው ሲልም ድንበር የለሽ ሐኪሞች አክሎ ገልጿል። የጤና አውታሮቹ ይዞታ የክልሉን ሕዝብ ደህንነት አስመልክቶ ጥልቅ ስጋት የሚፈጥር ነው ብሏል ድንበር የለሽ ሐኪሞች። በሌላ በኩል የአስቸኳይ ጊዜ አስተባባሪ ማዕከል ምላሽ ሰጪ ብሔራዊ ኮሚቴ የክልሉን የመልሶ ማቋቋም ስራዎች በገመገመበት ሪፖርቱ በክልሉ ከሚገኙ ሆስፒታሎች መካከል 75 ከመቶ የሚሆኑት ሙሉ በሙሉ አስር ከመቶ ያህሉ ደግሞ በከፊል ስራ ጀምረዋል ሲል አስታውቋል። ባለፉት ሁለት ሳምንታት 1583 እናቶች በእነዚሁ ተቋማት አገልግሎት አግኝተዋል ሲል ለአብነት ገልጿል። አስከትሎም 967 ሰዎች ተኝተው መታከማቸውን፣ 44 ሺ ተመላላሽ ታካሚዎች ደግሞ ተስተናግደዋል ያለው የአስቸኳይ ጊዜው ብሔራዊ ኮሚቴ በክልሉ ከ90 ከመቶ በላዩ የጤና ባለሙያዎች በስራ ገበታቸው ላይ እንዳሉ መማመልከቱን መንግስታዊ የዜና ምንጮች ጠቁመዋል። ምስራቃዊ ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ አጥቂዎች በአንዲት መንደር ነዋሪዎች ላይ ጥቃት ከፍተው ቢያንስ 12 ሰዎች መግደላቸውን ዛሬ እማኞችና ሁለት የሲቪል መብት ተከራካሪ ቡድኖች ተናገሩ። ቱን ያደረሱት እንደ አውሮፓውያን አቆጣጠር ከሺ ዘጠኝ መቶ ዘጠናዎቹ አንስተው ምስራቅ ኮንጎ ውስጥ የሚንቀሳቀሱ የተባበሩት ዲሞክራሲያዊ ኃይሎች የሚባል የዩጋንዳ ሚሊሺያ ቡድን ታጣቂዎች ናቸው ብለዋል። ከሁለት ዓመታት በፊት የኮንጎ የጦር ሰራዊት ዘመቻ ከከፈተባቸው ጊዜ ጀምሮ የቡድኑ ታጣቂዎች በሲቪሎች ላይ ጭካኔ በተሞላበት መንገድ የበቀል ጥቃት ሲያደርሱ ቆይተዋል ነው የተባለው። ስለትና የጦር መሳሪያ የያዙ ታጥቂዎች እሁድ ሌሊት መንደሯን ወርረው ባደረሱት ጥቃት የገደሏቸው 12 ሰዎች አስከሬኖች በየቦታው ወድቀው ይታያሉ ሲሉ አንድ የሲቪል መብቶች ተሟጋች ድርጅት ተጠሪ ገልጸዋል። በተባበሩት መንግስታት ድርጅት መሰረት ኤዲኤፍ የሚባለው ይህ ቡድን ባለፈው የአውሮፓ 2020 ዓመተ ምህረት ብቻ ወደ 850 የሚጠጉ ሰዎች ገድሏል። ቡድኑን ዩናይትድ ስቴትስ ከአይኤስ ጋር ግንኙነት አለው በማለት ወንጅላ ባለፈው ረቡዕ በባዕዳን ሽብርተኛ ድርጅትነት ፈርጃዋለች። የመንግስታቱ ድርጅት ኤክስፐርቶች ግን በሁለቱ ቡድኖች መካከል ግንኙነት ስለመኖሩ ምንም ማስረጃ አላገኘንም ነው የሚሉት። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ሌሎችም የዲሞክራቲክ ፓርቲው አባላት ባለፈው ሳምንት በፕሬዝደንቱ የተፈረመውን የ1 ነጥብ 9 ትሪሊዮን ዶላር የኮሮና ቫይረስ የኢኮኖሚ ማገገሚያ ለማስተዋወቅና በሙሉ የሪፐብሊካን ተቃውሞ መጽደቁ የመራጮችን ሕይወት ለማሻሻል ሲባል መሆኑን አሜሪካውያን እንዲረዱት ቅስቀሳ ለማድረግ ወደ ተለያዩ ግዛቶች ጉዞ እየጀመሩ ነው። ፕሬዚደንት ባይደን ዛሬ ሰኞ እቅዱን በተመለከተ በዋይት ሀውስ ውይይት ሲያደርጉ ባለቤታቸው ዶክተር ጂል ባይደን ደግሞ ወደ ኒው ጀርሲ በማምራት ከሀገረ ገዢው ፊል መርፊ ጋር በዚያ በሚገኝ የአንደኛ ደረጃ ትምህርት ቤት ውስጥ ተገኝተው የትምህርት ጅማሮውንና የእርዳታ ጥቅሎቹን በተመለከተ ከወላጆች ጋር ይወያያሉ ተብሏል። በተመሳሳይም ምክትል ፕሬዚደንት ካመላ ሃሪስ ወደ ላስ ቬጋስ በመጓዝ የኮቪድ-19 የክትባት ጣቢያዎችን ይጎበኛሉ። ፕሬዚደንት ባይደንም ነገ ማክሰኞ ወደ ፊላዴልፊያ ይጓዛሉ ተብሏል። የኮቪድ ማገገሚያ እርዳታ ጥቅሉ በዩናይትድ ስቴትስ ታሪክ ውስጥ የተፈረመ እጅግ ግዙፍ ድጋፍ ሲሆን ለፕሬዚደንት ባይደንም በዲሞክራቶች ድጋፍ ብቻ የጸደቀ ትልቅ ስኬት ሆኖ ተመዝግቦላቸዋል። ሪፐብሊካን ሕግ አውጪዎች 534,000 ሰዎች በኮሮና ቫይረስ ለሞቱባት አሜሪካ ወረርሽኙን ለመግታት እምብዛም ፋይዳ የሌለው ወጪ ነው በማለት ድጋፉን እንደተቃወሙት ይታወሳል። በሌላ ዜና ዩናይትድ ስቴትስ ኮቪድ-19ን በተመለከተ በትክክለኛው አቅጣጫ እየተራመደች ነች ሲሉ ዶክተር አንቶኒ ፋውቺ ተናገሩ። በሚሊዮኖች የተቆጠሩ አሜሪካውያን ክትባቱን እየወሰዱ በመሆናቸው ነው ብለዋል። ሆኖም አሁንም ቢሆን በቫይረሱ የሚያዘው ሰው ብዛት ከፍ ባለ ቁጥር ላይ መርጋቱ አሳሳቢ መሆኑን ዶክተር ፋውቺ ሳይናገሩ አላለፉም። በቀን 60 ሺህ ገደማ ሰው በሚያዝበት ሁኔታ ላይ መርጋቱ አሁንም የወረርሽኙ ይዞታ በጣም ሊያሻቅብ እንደሚችል እንድናስተውል ያደርጋል ብለዋል። ፋውቺ በኤንቢሲ ቴሌቪዥን ቀርበው በሰጡት ቃል ጣሊያንን በምሳሌነት ጠቅሰዋታል። በዚያ በቫይረሱ የሚያዘው ሰው ቁጥር በነበረው መጠን ተረጋግቶ ሲታይ የመከላከያ መንገዶች እንደተነሱ ገልጸው ያም አሁን የሚታየውን የቁጥሩን ማሻቀብ አስከተለ ብለዋል። በዚያም የተነሳ ባለስልጣናቱ የተወሰኑትን የሀገሪቱን ክፍሎች ዛሬ እንቅስቃሴዎችን የመዝጋት እርምጃ እንዲወስዱባቸው ግዴታ ጥሎባቸዋል ነው ያሉት። ሕዝቡ አሁንም ቢሆን ቫይረሱን ለመከላከል የወጡ መንገዶችን ተግባራዊ ማድረጉን እንዲቀጥል በተለይም ደግሞ በማስክ መሸፈኑን እንዲገፋበት ፋውቺ አጥብቀው መክረዋል። ዩናይትድ ስቴትስ በዓለም ዙሪያ ካለው 120 ሚሊዮን ገደማ የኮሮና ቫይረስ ተጋላጭ ውስጥ 29.4 ሚሊዮኑን ይዛ ቀዳሚው ስፍራ ላይ ነው የምትገኘው። ብራዚል 11.4 ሚሊዮን፣ ህንድ 11.3 ሚሊዮን ይዘው ይከተላሉ። ይህ በዚህ እንዳለ አስትራዜኒካ ኩባንያ የኮቪድ-19 ክትባታችን የደም መቋጠር ወይም መርጋት እንደሚያስከትል አንዲትም ማስረጃ አላገኘንም ሲል አስታወቀ። በብሪታንያና በአውሮፓ ህብረት ሀገሮች ክትባቱን የወሰዱ ከ17 ሚሊዮን በላይ ሰዎችን ያካተተው የአስትራዜኒካ ግምገማ የተካሄደው አይርላንድና ኔዘርላንድስ በደም መርጋት ምክንያት ክትባቱን ለህዝባቸው መስጠት ያቆሙትን ዴንማርክን ኖርዌይንና አይስላንድን ከተቀላቀሉ በኋላ ነው። በሚያንማር በርካታ የተቃውሞ ሰልፈኞች በጸጥታ ኃይሎች መገደላቸው እየተዘገበ ባለበት በዚህ ወቅት ባለስልጣናት ያንጎን በምትባለው ከተማ በርካታ ቦታዎች ላይ የተጣለውን ወታደራዊ ቁጥጥር አራዝመውታል። በግዛቲቱ ያሉት በርካታ አካባቢዎች ወታደራዊ ቁጥጥር ስር መዋላቸውን በሀገሪቱ መንግስት የሚመራው ኤምአር ቲቪ የቴሌቪዥን ጣቢያ ያስታወቀው የጸጥታ ኃይሎች ወደ አርባ የሚጠጉ ተቃዋሚዎችን መግደላቸው ከተገለጸ ከአንድ ቀን በኋላ ነው። አብዛኞቹ ግድያዎች የተፈጸሙት ከያንጎን ከተማ ወጣ ብለው በሚገኙ ቦታዎች ላይ ሲሆን ወታደራዊ ኃይሉ ስልጣን ከያዘ እንደ ፈረንጆቹ አቆጣጠር የካቲት አንድ ወዲህ ከተደረጉት ተቃውሞዎች ብዙ ደም የፈሰሰበት እንደሆነ ተዘግበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች በ22 በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ተገኙናላችሁ። ከሰኞ እስከ ዓርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 259942 ነው የውስጥ መስመር 14 አሁን የዕለቱ አብይርስ ይቀርባል። በሐዋሳ ከተማ የኮቪድ-19 ስርጭት አሳሳቢና አስደንጋጭ መሆኑን የከተማው የጤና መምሪያ አስታወቀ። በቀን ከሚደረገው ምርመራ 60 በመቶ የሚሆኑ ሰዎች በኮቪድ-19 መያዛቸውንና የሞት ምጣኔም 119 መድረሱን የመምሪያው ኃላፊ አቶ ሙንጣሽ ብርሃኑ ገልጸዋል። ከቀን ወደ ቀን በመላው የሀገሪቱ ክፍሎች በኮቪድ-19 ወረርሽኝ የመያዝ ምጣኔ ሕይወታቸውን የሚያጡና የጽኑ ሕክምና አገልግሎት የሚፈልጉ ታካሚዎች ቁጥር አስደንጋጭ በሆነ ሁኔታ እየጨመረ መምጣቱን የሚገልጸው የኢትዮጵያ ጤና ኢንስቲትዩት መግለጫ ኮቪድ ኢትዮጵያ ከገባበት ቀን ጀምሮ ያልተመዘገበ በትላንትናው 30 ግለሰቦች በኮቪድ-19 ቫይረስ ህይወታቸውን ማጣታቸውን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል። በሱዳማ ክልል የሐዋሳ ከተማ ጤና መምሪያ ኃላፊ አቶ ሙንጣሻ ብርሃኑ አሁን በከተማው እየጨመረ መጥቷል ያሉት የኮሮና ቫይረስ ስርጭት በዚሁ ከቀጠለ ከፍተኛ ጉዳት ሊከሰት ይችላል ብለዋል። ቫይረሱ በሀገሪቱ እንደተገኘ በተወሰደው እርምጃ እና በታወጀው የአስቸኳይ ጊዜ አዋጅ ጉዳቶችን መክታት ተችሎ የነበረ ቢሆንም አዋጁ ከተነሳ በኋላ ካለፈው መስከረም ወር ጀምሮ በሐዋሳ ከተማ ጉዳት አድርሷል። ከፍተኛ ነው የተባለውንም ወቅታዊ የበሽታውን ስርጭት አቶ ሙንጣሽ አብራርቷል። አጠቃላይ እስካሁን ባለው የመጀመሪያው ከስ ተገንተው ምርመራ ከተጀመረበት እስከ ትላንትና ከ33 ሺህ በላይ ሰዎች ተመርምረዋል። 3774 ሰዎች ፖዚቲቭ ሆነዋል፣ ወይም 34 ሰዎች 3734 ሰዎች ቫይረሱ ተገኝቶባቸዋል። እንደ አጠቃላይ በሽታው የመገኘት እድሉ ስንት ፐርሰንት ነው የሚለውን ስንመለከት 11 ፐርሰንት ነው። ቶታል አብሬጁን ከወሰድን በጊዜ ካልከፋፈል ነው። ይህ 11 ፐርሰንት እንደ ሀገርም ከተወሰደ ትልቅ ነው። 10 ፐርሰንት አልደረሰም፣ እንደ ሀገር ያለው እስካሁን የነበረው ከፍ ያለ ነው። ምን ሆኖ ነው የሚለውን ነገር በምንመለከትበት ጊዜ ከመጀመሪያው አንስቶ አስቸኳይ ጊዜ አዋጅ እስኪያልፍ ድረስ ወደ 12 ሺህ ገደማ ሰዎችን መርምረን 1233 ሰዎች በሽታው ተገኝቶባቸዋል። የሞት ማን ነው? በሽታው የመገኘት የሚጣን 9.7 ፐርሰንት ነበር። የሞት የሚጣን በዚህ ወቅት እጅግ በጣም ዝቅተኛ ነው። 16 ሰዎች ናቸው የሞቱት። 1.3 ፐርሰንት ብቻ ነበር ከሀገር አንጻርም ከተመለከትን ከፍ ያለ አደለም። አስቸኳይ ጊዜ አዋጅ ከተነሳ በኋላ እንቅስቃሴዎች ሲፈቀዱ፣ ትራንስፖርት ሲለቀቅ፣ ገበያዎች ለቀቅ ሲደረጉ፣ የሃይማኖት ተቋማት ሲከፈቱ ምን ሆነ የሚለውን ነገር በምንመለከትበት ጊዜ አጠቃላይ ከመስከረም አንድ እስከ ትላንትና 2448 ሰዎች ምርመራ ተደርጎላቸው አራሺ የለሙ 37 ሰዎች በሽታው ተገኝቶባቸዋል። በሽታው የመገኘት ምጣኔ ከባለፈው ከፍ አለ፣ 11.9 ፐርሰንት ሆነ። በዚህ ወቅት 66 ሰዎች ሞተዋል። የሞት ምጣኔ 2.7 ፐርሰንት ሆነ። አስደንጋጭ በጣም ከፍ ያለ ማለት ነው። እንደ ሀገርም ከተመለከትን የሞት ሚጣኔ እንደዚህ አይደለም። በአማካይ በቀን አንድ መቶ ሰዎች በሐዋሳ ከተማ እየተመረመሩ ሲሆን ከሁኔታዎችና ከበዓላት ጋር በማያያዝ በበሽታው የመያዝ ቁጥርም ከፍተኛ መሆኑን አስታውቀዋል። በዚህ በከተማችን የተለያዩ ትልልቅ በዓላትና ዝግጅቶች ተደርጎ ነበረና ከዛ ጊዜ ጀምሮ ያለውን ነገር ለመመልከት ስንሞክር 2285 ሰዎች ምርመራ ተደርጎላቸው 547 ሰዎች በሽታው ተገንቶባቸዋል። 23.9 ፐርሰንት ሆነ ፖዘቲቭ የመሆን ሚጣኔ። በባለፈው አንድ ሳምንት ውስጥ ስም ተከሰተ የሚለውን ነገር ተመለከት ነ እንግዲህ እንዴት ትረንዱ እየጨመረ እንደሆነ ለመረዳት ያስችላል። የካቲት 29 እስከ ትላንትና የመረመር ነው 843 ነው 335 ሰዎች ፖዚቲቭ ሆነዋል በሽታው የመገኘት ምጣኔ 397 ነው ከትላንት ወዲያና ትላንትና ምን ነበር የምለውን ነገር በምንመለከትበት ጊዜ ከትላንት ወዲያ 51 ፐርሰንት ደርሷል ትላንትና 60 ፐርሰንት ደርሷል ፖዚቲቭ አሁን በዚህን ሰዓት በእጃችን በርካታ ህመምተኞች ያሉ ሲሆን በተለይም በጽኑ ህክምና ላይ ያሉት ሰዎች አንድም ቀን ሞት ሳይከሰት ሳድር ስምንት ቀን ሆነዋል አንድ ሰው ሁለት ሰው አንድ ሰው ሁለት ሰው አንድ ሰው ሁለት ሰው እየሞተ ያለው አልጋዎቹ ሞልተዋል ኦልሞስት በእጃችን ያሉት ሰዎች በሙሉ ክሪቲካል ናቸው። በተለይም አስራ ዘጠኝ ሰዎች በጣም የጠናባቸው ናቸው። በጭንቅ በስቃይ ላይ ያሉ ማለት ነው። በሽታው በስፋት የተገኘ ነው የተባለውም በትምህርት ቤቶች፣ በዩኒቨርሲቲዎች፣ በኢንዱስትሪ ፓርክና በማህበረሰብ ውስጥ መሆን ገልጧል። ምክንያቶቹንም አብራርቷል ኃላፊው የበሽታው ፍጥነት ከኛ እንቅስቃሴ ከኛ ተግባር እጅግ በጣም አይሏል። የሚያባረን አልተወያም። እኛ ግን ተኝተናል። ኮሮና አለ በጣም አቅሙን አጠናክሮ ጉልበቱን አጠናክሮ ኮሮና አለ። ሰው ግን ተዘናግቷል። በጣም ምክንያት ለሆኑ የቻሉት ጉዳዮች ምንድን ናቸው? የምለውን ነገር ለማንሳት ያክል ጥሩ ናቸው የሚባሉ በርካታ ስራዎችን በመስራት ሊደርስብን የሚችለውን ከፍተኛ አደጋ እንደ ሀገር እንደ ከተማችንም ለመቀነስ ችለናል። ነገር ግን ችግሩ ከኛ እስካራቀ ጊዜ ድረስ የነበረውን እንቅስቃሴ ይዘን ባለመቀጠላችን ዋጋ እየከፈልን ያለ ነው። የመዘናጋት ሁኔታ በሁሉም ሰው ላይ በሁሉም ሰው ላይ ይስተዋላል። ህብረተሰቡ ተዘናግተዋል፣ እኛም ተዘናግተናል፣ ባለሙያም ተዘናግተዋል፣ አስተዳደሩም ተዘናግተዋል። ከዚህ ቀደም የምናደርገውን አይነት እንቅስቃሴ እያደረግን አይደለም። መፍትሄውም ህዝቡ በግለሰብ ደረጃ የሚወስደው እርምጃ መሆኑን የተናገሩት አቶ ሙንጣሻ ተቋማትም ኃላፊነታቸውን መወጣት አለባቸውም ብለዋል። በሐዋሳ ከተማ ስርጭቱ እንደገና የተባባሰው በገበያ፣ በሃይማኖት ተቋማት፣ በልቅሶ፣ በሰርግ፣ በመዝናኛ ስፍራዎች፣ በጭፈራ ቤቶችና በሌሎች ማህበራዊ ሁኔታዎች በህዝቡ ዘንድ እንዲሁም በባለሙያውና በመንግስት አካላት የሚስተዋል መዘናጋት መሆኑ ተናግሯል። ስለዚህ ወደ ሊቦናችን የምንመለስ ከሆነና ተከሰተ ባለው ነገር አስደንግጦን ከሆነ ትኩረት በሚደረግባቸው ጉዳዮች ላይ ብቻ እነሳለሁ። ምን እናደርግ የሚለው አንደኛ፣ ለመከላከል የተቀመጡት ጉዳዮች ሶስቱ ናቸው። በጣም ኢፌክቲቭ ማስኪ መጠቀም ነው። መራራቅ፣ ያለመነካካት ጉዳይ ነው። ንጽሕና ጉዳይ ነው። ይህንን ለግሉ ያደረገ ሰው ቤቱን ይታደጋል። ጎረቤቶቹን ይታደጋቸዋል። ሀገሩን ይታደጋል። በሌላ በኩል ከቀን ወደ ቀን በመላው የሀገሪቱ ክፍሎች በኮቪድ-19 ወረርሽኝ የመያዝ ምጣኔ ህይወታቸውን የሚያጡና የጽኑ ሕክምና አገልግሎት የሚፈልጉ ታካሚዎች ቁጥር ታካሚዎች ቁጥር አስደንጋጭ በሆነ ሁኔታ እየጨመረ መምጣቱን የሚገልጠው የኢትዮጵያ ጤና ኢንስቲትዩት መግለጫ ኮቪድ-19 ወደ ኢትዮጵያ ከገባ ጊዜ ጀምሮ የመጀመሪያውና ከፍተኛ ነው የተባለው ቁጥር ተመዝግቧል። በትናንትናው ዕለትም ሰላሳ ግለሰቦች በኮቪድ-19 ቫይረስ ህይወታቸውን ማጣታቸውንም ኢንስቲትዩት አስታውቋል። ከመጋቢት 3 እስከ 4 2013 ዓ ም ባሉት ሁለት ቀናት ብቻ 57 ግለሰቦች በኮቪድ-19 ህይወታቸውን ያጡ ሲሆን በአጠቃላይ እስከ ትናንት 2540 ግለሰቦች በኮቪድ-19 ህይወታቸውን አጥተዋል። ከእነዚህም ውስጥ 74 በመቶ የሚሆኑት ከህክምና ማዕከላት ሲሆኑ 24 በመቶ ደግሞ ከአስክሬን ላይ ናሙና ተወስዶ የተመረመሩ ናቸው ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። የ2013 ሀገራዊ ምርጫ ትልቅ ተስፋ የተጣለበት በመሆኑ ስኬታማ ሆኖ እንዲጠናቀቅ ህብረተሰቡ በንቃት እንዲሳተፍ ኢዜማ ጥሪ አቅርቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጥሪውን ያቀረበው በባህር ዳር ከተማ የምረጡ እንቅስቀሳ ማስጀመሪያ መርሃ ግብር ባስጀመረበት ስነስርዓት ነው። አስቴር ምስጋናው ዝርዝር ዘገባውን ልካለች። ንቁ ዜጋ ምቹ ሀገር በሚል መሪ ሀሳብ ኢዜማ ይፋ የምረጡኝ ቅስቀሳውን በባህር ዳርና አካባቢዋ ጀምሯል። በምረጡኝ የቅስቀሳ ማስጀመሪያ መርሃ ግብሩ ላይ የተገኙት የፓርቲው ሊቀመንበር አቶ የሸዋስ አሰፋ፣ ፓርቲያቸው ምርጫው የህዝብ ድምፅ የሚከበርበት እንዲሆን እየሰራ እንደሆነ ተናግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለ2013 ዓ ም ምርጫ በርካታ እጩዎቹን ማቅረቡንም አቶ የሸዋስ ገልጸዋል። ከዚህ በፊት ምርጫ የሚበላሸው ከምርጫ በፊት ነው። አማራጭ እንድታጣ በማድረግ አማራጭ ከሌለህ ለመምረጥ አትችልም። አሁን አማራጭ አለ። አሁን በእርግጠኝነት የዜማ አማራጭ ነው ብሎ መናገር ይቻላል። በ448 የምርጫ ወረዳ የሚወዳደር ፓርቲ ኢትዮጵያ ውስጥ ተፈጥሮ ያለ። ስለዚህ ይህን ሰርተናል። ይህ አማራጭ አለ። በምርጫው ጊዜ እያንዳንዱ ዜጋ መምረጥ አለበት። በችልተኝነት ወይም ምንም አይመጣም። ቀድሞ ተበልቷል አልተበላም ውስጥ መግባት የለበት። የየራሱን መወጣት አለበት። ካርድ መውጣት አለበት መምረጥ አለበት። ውጤቱን ምርጫ ቦርድ ሲገልጽ መጠበቅ አለበት። መሰልጠን ማለትም ይሄ ነው። ስለዚህ ቅድመ ምርጫ ሂደቱ በጣም ብዙ መስቀልቅሎች ያሉበት ቢሆንም በጥሩ ሁኔታ እየሄደ ነው በእኛ ግምገማ። ከዚህ በኋላ ያለውንም ነገር የኛ ነው። አሁን እንትና እንዲህ ያደርገው አላደረገው አይደለም እኛ ራሳችን ኃላፊነት አለብን ያንን ለመስራት። እሱን እየሰራ ነው ያለ ነው። በኢትዮጵያ የምርጫ ታሪክ በርካታ ድሎች እንዳመለጡ ያስታወሱት ሊቀመንበሩ ይህ መስዋዕትነት የተከፈለበትና ተስፋ የተጣለበት የ2013 ዓ ም ምርጫ ስኬታማ ሆኖ እንዲጠናቀቅ ኢዜማ በሰከነ የፖለቲካ መንፈስ እየሰራ ነው ብለዋል። ከዚህ በፊት በጣም በርካታ ሙከራዎች አልፈውናል። በ1953፣ በ66፣ በ67፣ በ83፣ በ97 በጣም በርካታ የዲሞክራሲ ጅምሮች አልፈውናል። ይሄ ግን ሊያልፈን አይገባም። በጣም ብዙ መስዋዕትነትን የከፈልንበት ታስረንበታል፣ በረሃ ወርደንበታል። የሞቱ በጣም በርካታ ችግር ገዢው ፓርቲ ውስጥ ያሉ ሰዎችን ጨምሮ በጣም ብዙ ሰው መስዋዕትነት ከፍሏል። ብዙ ኢትዮጵያዊ እና ይህንን ለፍሬ ማብቃት ከሁሉም ዜጋ ይጠበቃል። ዜማ ኃላፊነቱን ይወጣል። ሌሎች መወጣት አለባቸው። ይህንን በጨዋነት ተወተን ኢትዮጵያን ወደ ዲሞክራሲ ካሻገር ልክ እንደ አደዋ ድል ትልቅ ታሪክ እናስመዘግባለን። ካበላሸኑ ደግሞ በዛ ልክ እንወቀሳለን የሚል ድምገማለል ና ያለን እንደ ዜማ እንደ አዲስ የተቋቋሙ ተቋማትን ብዙ ጉድለቶች ቢኖርባቸውም እየሰሩ ነው ብለዋል አቶ ይሸዋስ። ምርጫ ቦርድ ገና መሰራቱ ነው ምርጫ አካሄድ ተባለ። ፖሊስ ሪፎርም እየተደረገ ነው ገና ይህን አድርግ ተባለ። የሰብአዊ መብት ተቋም የነበሩት የህወሀት ካድሬዎች በሙሉ ወርደው ሌላ ሰው ተተክቶ እና ይህን አድርግ ስለዚህ እንደ ተቋም መቆም በአንድ በኩል እራሱን የቻለ ችግር ነው። ይህን ከባድ ችግር መሸከም ደግሞ እራሱን የቻለ ችግር ነው። ስለዚህ እያገዝናቸው፣ ሌላ ሀገር የለንም። ምንም ሰበብ ፈጥረን ምናምን ምንተው አይደለም የኢትዮጵያ ነገር ለሌላ የሚተው አይደለም። ስለዚህ የተቋማቱ ስራ ድክመቶች ያሉ ቢሆንም እስካሁን ደህና ነው ማለት ይቻላል። በምርጫ ቅስቀሳው የተሳተፉ አንዳንድ አስተያየት ሰጪዎችም በሚደግፉት ፓርቲ ውይይት ላይ ያለ ስጋት መሳተፋቸውን ገልጸዋል። አሁን ባለው እንቅስቃሴ በእርግጥ እንደዚሁ በነፃነት ተሰብስቦ ለመነጋገር ካለፈው ስናየው ከባድ ነው። የአሁኑ ጥሩ አቅጣጫ ያለው ሚመርጠኛል ያስተዳድረኛ ያለውን ፓርቲ እንዲመርጥ ጥሩ ግንዛቤ ይፈጥራል ብዬ እገምታለሁ። በ2011 ዓ.ም በባህር ዳር ከተማ ተጠርቶ የነበረው የአዳራሽ ውስጥ ስብሰባ በአንዳንድ የታጠቁ ወጣቶች ተቃውሞ ከተበተነ በኋላ ኢዜማ መሰል እንቅስቃሴዎችን ሲያደርግ አሁን የመጀመሪያው ነው። በዚህ መርሃ ግብር ላይ ምክትል ሊቀመንበሩን አቶ አንዱዓለም አራጌን ጨምሮ ሌሎች የፓርቲው የስራ ኃላፊዎችና ደጋፊዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። የምርጫ እንቅስቃሴ ጋር ተያይዘው የሚነሱ ቅሬታዎችንና አለመግባባቶችን በፍጥነት ለመፍታት የሚያስችለውን ቅድመ ዝግጅት በማድረግ ላይ መሆኑን የአማራ ክልል ጠቅላይ ፍርድ ቤት አስታወቀ። መስፍን አራጌ ዝርዝሩን ልኮልናል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 እዝባር 2011ን መሠረት ተደርጎ በተዘጋጀው የምርጫ አለመግባባቶች መፍቻ ሰነድ ላይ እንደተብራራው የተለያዩ የክርክርና የቅሬታ አይነቶች በቅድመ ምርጫ፣ በምርጫ ቀንና በድህረ ምርጫ ወቅት ሊከሰቱ ይችላሉ። እነዚህን የክርክርና የቅሬታ አይነቶችን ገለልተኛ ሆኖ ለመፍታት በአማራ ክልል በተለያዩ ደረጃዎች የሚገኙ ፍርድ ቤቶች ዝግጁ መሆናቸውን ነው የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት አብዬ ካሳሁን አሜሪካ ድምጽ ሬዲዮ ያስታወቁት የምርጫ ክርክርን ለመዳኘት እንዲችሉ ያው እንግዲህ በክልሉ ላይ ወረዳም ነዑስ ወረዳ ፍርድ ቤትም፣ ከፍተኛ ፍርድ ቤቶች በዞን ደረጃ ያሉ እንደገና ደግሞ ጠቅላይ ፍርድ ቤትም ሆነው የተለያዩ የፍርድ ቤት ደረጃዎች አሉ። በእነዚህ ባሉት ፍርድ ቤት ደረጃዎች ሁሉ ቢያንስ አንዳንድ ችሎት ጉዳዮች አለመግባባት ምርጫ ጋር በተያያዘ በምዝገባ ሂደትም በመራጮች ድምፅ አሰጣጥ ሂደት በማንኛውም ደረጃ ላይ ባለበት ቢከሰት ክርክሩ በሕጉ በተመለከተው መንገድ ሁኔታዎች ባይሄዱ እና ክርክሩ ወደ ፍርድ ቤት ቢመጣ እዚያው አካባቢ ላይ ተቀብለው ሊያስተናግዱ የሚችሉ ችሎቶች እንዲኖሩ ተፈልጎ ሁሉም ፍርድ ቤት ላይ ቢያንስ አንድ ችሎት ጉዳዩን ሊመለከት የሚችል ዝግጁ እንዲሆን ተብሎ ነው በእኛ በኩል የታሰበው። በድምሩ ሲወሰዱ ወደ ሁለት መቶ ዘጠኝ ፍርድ ቤቶች ናቸው፣ ያው በየደረጃው ያሉ ከወረዳ ጀምሮ ከጠቅላይ ፍርድ ቤት ያሉን ማለት ነው። የምርጫ ክርክርና ቅሬታ ከመደበኛው ቅሬታ በተለየ መልኩ እንደሚስተናገድ ፕሬዚዳንቱ አብራርተዋል። በጊዜ መስተናገድ የሚፈልግ ነው የምርጫ ጉዳይ፣ ያ ነው እንደ ኖርማል እንደ ማንኛውም እንደ ክርክር አይተ በተዘረጋው የዳኝነት እንትን ገብቶ ይስተናገድ ቢባል ጊዜ የሚያልፍባቸው ጉዳዮች አሉ። ለምሳሌ ልመዘገብ ሲገባል ተከለከልኩ ቢል መከልከሉ ልክ ነው አይደለም ብሎ ቶሎ ብሎ በጊዜ አይቶ የሚሰጥ ራሱን የቻለ ቤንች ከሌለ ትንሽ የመጓተት ነገሮች ሊኖሩ ይችላሉ። እንደ ማንኛውም ጉዳይ ልምራው ብትልና ከእሱ ታሳቢ በማድረግ ቢያንስ በየደረጃው አንዳንድ ችሎት ቢኖር ብለን ነው ከዚህ ቀደም በተለይ ከምርጫ ጋር ተያይዘው የፍትህ ተቋማት እና የፍትህ ባለሙያዎች አሉባቸው የሚባሉት አድሎዎች አሁን እንዳይደገሙ አሁንም አንዳንድ ተፎካካሪ የፖለቲካ ድርጅቶች የገዢው ፓርቲ የፍትህ አካላትን ለመጠምዘዝ ጥረት ያደርጋል የሚሉ ቅሬታዎች በተግባር ላይ እንዳይውሉና ገለልተኛ ሆኖ እንዲያገለግል በእናንተ በኩል ምን ያህል ቅድመ ዝግጅት አድርጋቸዋል። ዳኞች በመርህ ደረጃ በማንኛውም ጉዳይ ቢሆን ነፃና ገለልተኛ ሆነው ዳኝነት አገልግሎት መስጠት አለባቸው። ይሄ ነው መደረግም ያለበት በሌሎችም ጉዳዮች ቢሆኑ ማለት ነው። በምርጫ ጉዳይ በሚሆንበት ጊዜ አንዳንድ ጊዜ ተጽዕኖዎች ሰፊ ይሆናሉ፣ በዚያኛውም ቢሆን በሌላኛውም ጎን ማለት ነው። እንደዚህ በሚሆንበት ጊዜ ፍርድ ቤቶች መርህ ላይ ተመስርተው ነጻነታቸውን ጠብቀው ነገር ግን ሕጉን በግልጽ አውቀውና የቀረበላቸውን ፍሬ ነገር አገናዝበው መወሰን እንዲችሉ በስልጠና ግንዛቤ መፍጠር ዝግጁ ማድረግ ነው። በተግባር ደግሞ በገቢ ክትትል ይደረጋል። ከምርጫው ጋር የሚነሱ ቅሬታዎችና ክርክሮች በሚዳኙበት ስልት ዙሪያ ከ ሁለት መቶ ዘጠኙ ፍርድ ቤቶች የተውጣጡ ዳኞች በደሴ፣ በደብረ ብርሃን፣ ባህር ዳርና ጎንደር ከተሞች ላይ ሰሞኑን ስልጠና ተሰጥቷቸዋል። ከዚህ ቀደም በምርጫ ሂደቶች ውስጥ የሚከሰቱ አለመግባባቶችን ዋቢ በማድረግ ስጋታቸውን የሚገልጹ አስተያየት ሰጪዎች እንደሚሉት ግን ባሉት ችሎቶችና ዳኞች ቁጥር እንዲሁም በውስን የግብአት አቅርቦት ሚሊዮኖች የሚሳተፉበትን የምርጫ ሂደት ቅሬታንና አለመግባባትን ለመዳኘት ሊከብድ ይችላል። በአማራ ክልል ጠቅላይ ፍርድ ቤት የደሴ ክላስተር ዳኛ ብርሃኑ አሰፋ ልዩ የምርጫ ችሎት ስለሚዘጋጅ የሚነሱትን ስጋቶች መፍታት እንደሚቻል ይናገራሉ። በአዋጁም በደንቦቹም ላይ እንደተመላከተው እያንዳንዱ ፍርድ ቤት ልዩ የምርጫ ችሎት እንዲዘጋጅ ይደረጋል። ይሄ ልዩ የምርጫ ችሎት ሲሉት እነዚህ የሰለጠኑ ዳኞች የሚሳተፉበትና ና የሚዳኙበት ነው። ይሄ ከመሆኑ አንጻር ምናልባት አንዳንድ ችሎት ነው የተደረገው በእያንዳንዱ ፍርድ ቤት፣ አንዳንድ ሰፊ ከተማዎች ላይ ተጨማሪ ችሎቶች እንዲኖሩ አድርገናል። ባለው ሁኔታ ምናልባት ለመፍታት ያስችላል ብለን እንገምታለን። ምናልባት ብዙ ቅሬታዎችም ላይቀርቡ ይችላሉ የሚል ግምት ስላለን፣ ኢንፍራስትራክቸር ቢሮዎችን በተመለከተ በመደበኛ ችሎት የሚስተናገሩ ስለሆነ በዛ አግባብ የተሟላ ነው ብለን እንጠብቃለን። የሚያስፈልጉ ግብአቶችን በተመለከተ የሚመለከተው አካል ፍርድ ቤቶችም ጭምር ላት እንዳለባቸው በደንቡ ላይ የተመለከተ ስለሆነ በዛው አግባብ ፍርድ ቤቶችም ያዘጋጃሉ ብለን እናስባለን። ከዚህ በተጨማሪ ፍርድ ቤቶች መደበኛ የስራ ሰዓታቸውን ብቻም ሳይሆን በምርጫ ጉዳይ ላይ ቅዳሜና እሁድንም የበዓላት ቀንም ጭምር መስራት እንዳለባቸው በግዴታነት ተቀምጧል። ከዚህ አንጻርም ምናልባት በእነዚህ ቀናቶች የምርጫ ጉዳዮች አለመግባባቶችን በማየት በአጭር ጊዜ ውስጥ ውሳኔ ለመስጠት ፍርድ ቤቶች ዝግጁ ናቸው ብለን እናስባለን። እንደ ጉዳዮቹ ጥልቀትና ውስብስብነት ከአምስት ቀናት ባልበለጠ ዳኝነት ለመስጠት እንደሚሰራም ነው የገለጹት። ዳኛ ብርሃኑ በተለይ ከመራጮች ምዝገባ ጋር ተያይዞ፣ ከእጩ ተወዳዳሪዎች ጋር ተያይዞ፣ ከድምፅ አሰጣጥ ጋር ተያይዞ የሚነሱ ጉዳዮች አሉ። እንደገና ደግሞ ድምፅ ቆጠራ ጋር ተያይዞ የሚነሱ አለመግባባቶች አሉ። በተጨማሪም ከምርጫ ስነ ምግባር ጋር ተያይዞ የሚነሱ ክርክሮችም አሉ። እነዚህም በተመለከተ ለእያንዳንዳቸው የተለያየ ጊዜ ቀምጦላቸዋል። አብዛኞቹ በሶስት ቀን ውስጥ የሚያልቁ አሉ። በተለይ የድምፅ አሰጣጥ ሂደት በ12 ሰዓት ውስጥ የሚጠናቀቅ ነው። ስለዚህ ከዚያ ጋር ተያይዞ ወዲያው ውሳኔ የሚሰጥበት አግባብ እንዲፈጠር ከዛም አልፎ እንግዲህ ፍርድ ቤት ደረሰ ክርክሩ በሶስት ቀናት ውስጥ ውሳኔ እንዲሰጥ የሚደረግበት አግባብ አለ። የፌዴራሉ ጠቅላይ ፍርድ ቤት ለስድስተኛው ጠቅላላ ምርጫ ለዳኞች ባዘጋጀው የምርጫ አለመግባባቶች አፈታት ሰነድ ላይ እንደጠቆመው በቅድመ ምርጫ ወቅት ምዝገባና የህዝብን ሀብት አላግባብ መጠቀም በምርጫ ቀን ሌላን ሰው መስሎ መቅረብና ከአንድ ጊዜ በላይ መምረጥ በድህረ ምርጫ ወቅት የድምፅ ቆጠራና የውጤት ይፋ አደራረግ ግድፈት ለአለመግባባቶችና ለቅሬታ ምንጭ ከሚሆኑት ዝርዝሮች ጥቂቶቹ ናቸው ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ በእነ አቶ አራርሳ ቢቂላ የሚመራው የኦሮሞ ነጻነት ግንባር ባለፈው ሳምንት መጨረሻ ላይ አካሄድኩት ያለው ጠቅላላ ጉባኤ ከድርጅታችን እውቅና ውጭ ነው ሲሉ የፓርቲው ሊቀመንበር ዳውድ ኢብሳ በቃል አቀባያቸው በኩል ገልጸዋል። በአቶ አራርሶ ቢቂላ የሚመራው ኦነግ ግን ጠቅላላ ጉባኤውን ማካሄዳቸው አግባብ እንደሆነ ነው ያስታወቀው። ጉባኤው አቶ አራርሶ ቢቂላን አዲሱ የኦነግ ሊቀመንበር አድርጎ መምረጡ ተገልጿል። በዚህ ጉዳይ ላይ ከምርጫ ቦርድ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ፀሐይ ዳምጠው ዘገባ ልካለች። የኦሮሞ ነጻነት ግንባር ኦነግ ባለፈው ቅዳሜ በድርጅቱ ዋና ጽሕፈት ቤት የተካሄደው ጠቅላላ ጉባኤ ሕገ ወጥ ነው ሲል ገልጿል። ጠቅላላ ጉባኤው ከድርጅቱ እውቅና ውጪ ነው ሲሉ የኦነግ ቃል አቀባይ አቶ በቴ ኡርጌሳ ለአሜሪካ ድምፅ አብራርቷል ግብዣም አልደረሰንም። ይህ ነገር እየተካሄደ ስለመሆኑም ራሱ ምንም አይነት ድምፅ አልነበረንም። በህገ ደንባችን መሰረት አንድ ድርጅቱ ተወካይ ሊቀመንበሩ ነው። ስለዚህ በስልጣን ላይ እስካሉ ድረስ በዛ ዋና ጽሕፈት ቤት የሚደረግ ማናቸውም ነገር ሊቀመንበሩ ጋባዥነትና እውቅና መሆን አለበት። ይሄ ህጋችን ነው የሚደነግገው። ያ አልተደረገም። አብዛኛው ማለት ይቻላል፣ ሁሉም ማለት ይቻላል የድርጅቱ አባላት አልሰማም እና የድርጅቱ መዋቅር የማያውቀውም ስብሰባ ነው ያደረጉት። በአቶ አራርሶ ቢቅ ላይ የሚመራ ኦነግ በበኩሉ ጠቅላላ ጉባኤው በህጋዊ መንገድ የተካሄደ ነው ስል ገልጿል። ከድርጅቱ ከፍተኛ አመራሮች መካከል አንዱ አቶ ቀጅላ መርዳሳ ስለ ጉባኤው እንዲህ ሲሉ አብራርቷል አሁን ጠቅላላ ጉባኤ እንድንቀመጥ አስገድዶናል። ነው ጠቅላላ ጉባኤ ካልተቀመጠ ችግር ሊፈታ አይችልም። የድርጅቱ መዋቅሮች እንደ ስራ አስፈጻሚ፣ እንደ ማዕከላዊ ኮሚቴ የመሳሰሉት ተቋማት ወይንም ደግሞ ህጋዊ የድርጅቱ አካላት ውሳኔ መስጠት የማይችሉበት ደረጃ ላይ ነበሩ ከትናንትና ድረስ ማለት ነው። ጠቅላላ ጉባኤው ከድርጅቱ ህገ ደንብ ውጪ የተካሄደ ነው ስል በአቶ ዳውድ እብሳ የምመራው ኦነግ ለምርጫ ቦርድና ለአዲስ አበባ ፖሊስ ኮሚሽን ደብዳቤ ማስገባቱንም አቶ በቴ ተናግረዋል። ምክንያቱም አዲስ አበባ ፖሊስ ኃላፊነቱን ተረክቦ ነው ቢሮውን ሲጠብቅ የነበረው እና ከህግ አግባብ ውጪ የኦነግን አመራር ከጽህፈት ቤቱ ባስወጣበት ቀን የገባው ቃል ምንም አይነት ነገር እዚህ ግቢ ቢፈጠር ፖሊስ ኃላፊነቱን እንደሚወስድ ነበር። ስለዚህ እሱ ባለበት ይሄ ነገር መፈጠሩ እና አልሱም ኃላፊነት እንዳልተወጣ ጠቅሰን ለፖሊስ ኮሚሽንም ጽፈት ነበረ። ለምርጫ ቦርድም ይህንን አቋማችንን ድርጅቱ የማያውቀ ስብሰባ እየተደረገ መሆኑን አሳውቀናል። አቶ ቀጀላ መርዳሳ በኩላቸው የጉባኤው መካሄድ ድርጅቱን ከውርቀት ለማስቀረት የተወሰደ እርምጃ ነው ሲሉ ገልጿል። ድርጅቱ እንዳይበታተን፣ ድርጅቱ ወደፊት መራመድ እንዲችል፣ የድርጅቱ ህልውና እንዲቀጥል አልፎም ደግሞ በአገሪቷ ምርጫ በዚህ ዓመት ይካሄዳል ተብሎ በታቀደው ምርጫ ውስጥም ለመሳተፍም እነዚህ ችግሮች መፈታት አለባቸው የሚሉ ዘርፈ ብዙ ምክንያቶች አሉ ማለት ነው። ለዚህ ጠቅላላ ጉባኤ መደረግ የአዲስ አበባ ፖሊስ ኮሚሽን የኮሚኒኬሽን ኃላፊ ኮማንደር ፋሲካ ፋንታ ጉዳዩን አስመልክቶ ተከታዩ መልስ ሰጥቷል። እኛ የጠቅላላ ጉባኤው ስብሰባ እንደሚደረግ እንደሚደረግና እዛ ጠቅላላ ጉባኤው ላይ ፖሊስ ጥበቃ እንዲያደርግልን እኛ ከፈቀድነው ውጭ ሰው እንዳይገባ ብለው ባጅ መግቢያ ባጅ አዘጋጅተው ቅዳሜ ቀኑን ሙሉ እስከ ሌሊቱ ስምንት ሰዓት ስብሰባ ነው የነበራቸው እዛ ስብሰባ ላይ እነሱ ባቀረቡ ጥያቄ መሰረት ፖሊስ ጥበቃ ሲያደርግላቸው ነው የነበረው በማግስቱ እንደዚሁ እሁድ ዕለት የጠቅላላ ጉባኤ የተመረጡ ሰዎች አሉ እነዛ ሰዎች በዚህ ነው ስብሰባ ሲያካሂዱ የነበሩት ያንንም ያው ፖሊስ ጥበቃ ሲያደርግ ነው የነበረው። እና እዛ ውስጣቸው በነበረው አለመግባባት አንደኛው አትገባም፣ ሌላው እንደዚህ እናደርጋለን ብሎ እንግዲህ ጠቅላላ ጉባኤ ሲሰበሰብ የሚሰበስቡ ሰዎች ይኖራሉ። በጠቅላላ ጉባኤውም ምናልባት እነሱ እዛ በፖለቲካል ውሳኔ የሚሰጡትን እኛ የምናውቀው ነገር የለም። ከዛ አላስገባም ብሏል የሚለው በሙሉ እኛ ተለይ እኮ ከእኛ ስራ ጋር የሚያያዝ አይደለም በሙሉ። እዛ ፖለቲካ ችግራቸውን በፖለቲካ ነው መፍታት ያለባቸው። ጠቅላላ ጉባኤው በማጠቃለያው አቶ አራርሱ ብቅላን ድንበር አድርጎ መምረጡ ተገልጿል። አቶ ብርሃኑ ለማና አቶ ቀጀላ መርዳሳ ደግሞ ምክትል ሊቀመንበር ሆኖ መመረጣቸውን ነው የተጠቆመው። የኢትዮጵያ ምርጫ ቦርድ በዚህ ጠቅላላ ጉባኤ እና በአካሄደው ምርጫ ላይ ያለውን አስተያየት ለጊዜው ማካተት አልተቻለም። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ። አሁን ደግሞ ወደ ሶሪያ ጉዳይ እናመራለን። በሶሪያ የእርስ በርስ ጦርነት ከተጀመረ ዛሬ እንደ አውሮፓ አቆጣጠር መጋቢት 15 ልክ 10ኛ ዓመቱ ነው። በብዙዎቹ የሶሪያ ግዛቶች የሶሪያው ፕሬዝደንት ባሻር አልአሳድ ድል ያገኙ መስሎ ይታያሉ። ይሁን እንጂ የአማጽያኑ ጠንካራ ይዞታ በሆነችው ዕድቤል ተቃውሞው እንደበረታ ነው። አራት ሚሊዮን የሚሆኑ ሶሪያውያንም በጦርነቱ ታግቶ ይገኛሉ። የአሜሪካ ድምፅ ዘጋቢዎች ሂዘር እና ሻዲ ተርክ ከዕድቤል ሶሪያ ዘገባ ልከዋል። ድርጅት ስ ያቀርበዋል። በሶሪያ ለአስርት ዓመታት የዘለቀው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ፈጅቷል፣ በሚሊዮኖች የሚቆጠሩትን አፈናቅሏል፣ የአያሌዎችን ሕይወት አመሰቃቅሏል። ፕሬዚደንት ባሽር አልአሳድ ሊገባደድ የተቃረበውን ጦርነት በድል ማጠናቀቃቸውን ገልጸዋል። ሌሎች ደግሞ እዚህም እዚያም የተበታተነውን ውጊያ እየጠቀሱ የተቃዋሚዎቹ ጠንካራ ይዞታ የሆነችውን ኢድሊብ እና በሰሜን ምዕራብ ሶሪያ አካባቢዎች እያነሱ ጦርነቱ ተዳፍኗል ይላሉ። ወደ 17.5 ሚሊዮን ከሚጠጋው የሶሪያ ህዝብ ወደ 4 ሚሊዮን የሚጠጋው ህዝብ የሚኖረው በእነዚሁ አካባቢዎች ነው። ኢድሊብ ከተማ ውስጥ የፕሬዝደንት አሳድን መንግስት በመቃወም በየሳምንቱ ተቃውሞ ሰልፍ ይካሄዳል። ተቃዋሚዎቹ አብዮታችን ይቀጥላል ይላሉ። ከተቃዋሚዎች መካከል አንዱ የሆኑት አንዋር የሱፍ እንዲህ ብለዋል። We're still demanding the same things we wanted in 2011. We won't go home until the head of the regime and the security forces are gone. ዛሬ የምንጠይቀው የዛሬ 1 ዓመት በ2011 እንጠይቀው የነበረውን ጥያቄ ነው። ያገዛዙ የደህንነት ኃላፊ እስካልተወገደ ድረስ ወደ ቤታችን መመለስ አንፈልግም። ከቤታችን ተገደን መውጣታችን እንኳ ግድ አይሰጥንም። በእድሊብ ግዛት የሚኖሩት ብዙዎቹ ሶሪያውያን በፕሬዝደንት አሳድ አገዛዝ ስር ሆነው ፈጽመው በሰላም ሊኖሩ እንደማይችሉ ይናገራሉ። ብዙዎቹ አካባቢዎች በሃይአት ታህሪር አልሻም ወይም በምዕጻረ ቃሉ ኤችቲኤስ የሚባለው ቡድን ቁጥጥር ስር ናቸው። ቡድኑ ራሱን የሚገልጸው በሶሪያ ያሉ ተቃዋሚ ቡድኖች ድምር አድርጎ ነው። ይሁን እንጂ ግን ኤችቲኤስ ራሱ ቀደም ሲል ከአልቃይዳ ጋር በነበረው ግንኙነት በዩናይትድ ስቴትስ እና በሌሎቹ አገሮች በሽብርተኝነት የተፈረጀ አካል ነው። ቡድኑ በግልጽ ያስቀመጠው አቋም የፕሬዝደንት አልአሳድን መንግስት ማስወገድና የእሳቸውንም ተባባሪ የሆኑትን ዓለም አቀፍ ኃይሎችን ከሶሪያ ጠራርጎ ማስወጣት ነው። የኤችቲኤስ ቃል አቀባይ የሆኑት አቡ ካሊድ አልሻሚ እንዲህ ይላሉ። እኛ አብዮት ነን። የምንፈልገው ይህ ወንጀለኛ ስብስብ ተባሮ እንዲወጣ ነው። የአሳድ ወታደራዊ ኃይል፣ የኢራን ሚሊሻዎችና አገራችንን የተቆጣጠሩት የሩሲያ ኃይሎች ከሶርያ ተጠራርገው እንዲወጡ እንፈልጋለን። በሶሪያ ውስጥ ያሉት ሌሎች ተቃዋሚ ኃይሎችንም በመደገፍ በኩል ቱርክ የራሷን ድርሻ ትጫወታለች። ተንታኞች እንደሚሉት በሶሪያ ወደፊት ሊኖር የሚችለው ወታደራዊም ሆነ ፖለቲካዊ ለውጥ የሚወሰነው በተቃዋሚዎች አንጻር ቱርክ፣ በአሳድ ደጋፊዎች በኩል ደግሞ ሩሲያና ኢራን በሚያደርጉት ነገር የሚወሰን ይሆናል ይላሉ። አሁን እንዳለው ሁኔታ ከሆነ ሙሉ ጦርነት የሚካሄድ አይመስልም። ምክንያቱም በሚሊዮን የሚቆጠሩ ስደተኞች ወደ ቱርክ ድንበር በመጉረፍ ሊያጥለቀልቋት ይችላሉ። አሁን ራሱ ቱርክ ወደ 3.5 ሚሊዮን የሚጠጉ ሶሪያውያን ስደተኞችን ተቀብላ እያስተናገደች ነው። ስለዚህ ቱርክ ለሌላ ተጨማሪ ስደተኛ ድንበሯን ከመክፈት አሳድን ራሱ ባሉበት መታገሉን ትመርጣለች። በሌላ በኩል ደግሞ የኢድሊብ ነዋሪዎች እንደሚሉት በሚሊዮን የሚቆጠሩት ሰዎች በረሃብ እየተጠቁና መጠለያ አልባ በሆኑበት ሁኔታ ውስጥ ነገሮችን በፊት እንደነበሩት ማስቀጠሉ የማይታሰብ ነው። የእድሊብ ነዋሪ የሆኑት ሻሃዲ ሾያብ እንዲህ ይላሉ። ሁሉንም ነገር አጥተናል፣ ሁሉንም ነገር ኢኮኖሚያችንን፣ ትምህርታችንን እንዲሁም የፍትህ ስርዓቱ ሁሉ ሳይቀር ወድሟል። ሾያብ ጨምረው እንዲህ አሉ። የዛሬ 10 ዓመት የነበረው ዓመፅና ጥያቄ ዴሞክራሲና ፍትህን መጠየቅ ነበር። ዛሬ ዛሬ ግን አሉ ሾሃያብ፣ አካባቢውን ዞር ዞር ብላችሁ ብትመለከቱ ሰዎች በጣም ከመቸገራቸው የተነሳ ህይወታቸውን እንኳ ማሰንበት ከማይችሉበት ደረጃ ላይ የደረሱ ይመስላሉ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። የተከበራችሁ አድማጮች የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ሳምንታዊው ሐኪሞን ይጠይቁ ይቀርባል። ጠይቁ ለምሽቱ ታላቅ ተስፋ የተጣለባቸው የኮቪድ-19 መከላከያ ክትባቶች በተፈለገው ፍጥነት መሰራጨት ያለመቻልን ተከትሎ ሰዎች በጊዜው ሳይከተቡ ከቀሩ ራሳቸውን የለወጡ የቫይረሱ ዝርያዎች በብዛት ሊስፋፉ መቻላቸው ያደረሰው ስጋትና ድኅረ ኮቪድ-19 ፈተናዎችና ለዚህም ከወዲሁ ሊደረግ የሚገባውን ለቫይረሱ ላለመጋለጥ የሚደረግ ጥንቃቄ ወሳኝነት ይመለከታል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበርም ናቸው። በልዩና ወቅታዊ ፕሮግራሞች ምክንያት ለዛሬ የተላለፈውን ተከታታይ ቃለ ምልልስ እናቀርባለን። አዘጋጅና አቅራቢ አሉላ ከበደ። ራሳቸውን የሚለውጡት የቫይረስ ዝርያዎች መስፋፋት በእንግሊዝ ሀገር፣ በደቡብ አፍሪካ እና በብራዚል ቀድሞ ከተጠኑት ከሚታወቁት ዝርያዎች የተለዩ ሶስት አይነት የቫይረስ ዝርያዎች ራሳቸውን የቀየሩበት ሁኔታ ስላለ ክትባቶቹን ለነኚህ ፍቱን ይሆናሉ ወይ ይሰራሉ ወይ የሚለው በየደረጃው እየታየ ባለበት መስፋፋታቸው ያሳስቦታል። አንደኛ እነኚህ ክትባቶች ላይሰሩ የሚችሉበት ሁኔታ ይፈጠራል ወይ መዘግየቱ ጋር የሚያያዝ የመሰራጨትን እድል ስለሚፈጥር፣ ሁለተኛ ቫይረስ ራሱን የመለወጡ ጠባይ የተለመደ እንደመሆኑ ጊዜ በሰጠ ቁጥር ሌሎች በርካታ ዝርያዎች ተፈጥሮ አሳሳቢ ሁኔታ ሊከስቱ ይችሉ ይሆን ወይ? እንዴት ይመለከሱታል? ይሄን በጣም ይሄ በጣም ትልቅ ጥያቄ ነው የጠየቀኛሉ ምክንያቱም ሪል የሚያሳስብ ነገር ነው። ቫይረሶች ራሳቸውን መቀየር የተለመደ ነገር ነው። ስለ ኮቪድ ካወቅን ምሮ በዚህ በአንድ አመት አመት ተኩል የሚሞቱ ሰው ማያውቀው ነገር ምንድን ነው? ከሺህ በላይ ራሳቸውን የቀየሩት ኮቪድ ማለት ነው። እነዛ ሺዎች ሁሉ እንዴት ነው ይህን ያህል በአንድ አመት ከአንድ ሺህ በላይ ከተቀየሩ እንዴት ነው ካጫፍ የምናደርገው ለሚለው እነዛ ሺዎቹ በሙሉ አያሳስቡንም። የሚያሳስቡን ይሄ ስፓይክ ፕሮቲን የሚባለው ይሄ ሰዎች የሚያስይዙበት ላቸው ላይ ያለው ፕሮቲን ጫፉ እሱ ከተቀየረ ነው የሚያሳስበን። ለምን ቫክሲኖቹ የተሰሩት ያን ፕሮቲን መሰረት አድርገው ነው። ሌላ ቢቀያይ ብዙ አያሳስበንም እንጂ እንዳልኩት ኦልሞስት ከሺህ በላይ ብዙ ቬሬንቶች አሉ ራሳቸውን የቀየሩ። እነዚህ አሁን ሶስቱ በጣም ያሳሰቡን የብራዚሉ፣ የሳውዝ አፍሪካው እና የዩኬ ያንን ፕሮቲን ቀይረው መጡ። አሁን እሱ ላይ ነው ሁሉ ሰው ሁሉም ሳይንቲስት አላርት የሆነው እነዚህ ቫይረሶቹ ራሳቸውን ሲቀይሩ አንዳንዶቹ መጥተው ይሄዳሉ፣ አይቆዩ። አንዳንዶቹ ለረጅም ጊዜ ይቆያሉ። አንዳንዶቹ ሞር ስትሮንግ ይሆናሉ፣ ሌስ ስትሮንግ ይሆናሉ። እንደ ሁኔታቸው ነው። አንዳንዶቹ ለሚቀይሩበት ስታይል በጣም ለየት ያለ ነው። እሱ ለአሁን ለኮቪድ አላሳስበንም። እንዳልኩት ያሳስበን ትልቁ ነገር ይሄን ስፓይክ ፕሮዲ የቀየሩት ቫይረሱ ይሰራል ወይ ወይም ይሄ መቀየራቸው ቫይረሱ ምን ያህል ኢምፓክት አለው? ምን ያህል ለውጥስ ያመጣል ለሚለው፣ አንደኛ አንዳንዶቹ የመሰራጨታቸው ፍጥነት ከድሮ የበለጠ ይሆናሉ። አንዳንዶቹ ደግሞ ሰውን ከያዙ ወደ ሞት የሚያደርሱ በተለይ የዩኬው አለ። ይሄ ሁላችንም የምናደርገው ነው። ዝናብ መጣ ሲባል ጃንጥላ ይዘን እንሄዳለን፣ ኮፍያ አርገን መጠለያ እንፈልጋለን። ቫይረሶቹም በሚያጋጥማቸው ነገር ራሳቸውን መቀየር የተለመደ ነገር ነው። አንዳንዶቹ የመራባታቸው ፍጥነት እስከ ሀምሳ ፐርሰንት የጨመሩ፣ አንዳንዶቹ ደግሞ አሁን በተለይ አንደኛው የዩኬ ቢ ዋን ዋን ሰብን የሚሉት ህፃናት ልጆችና ከአስራ አምስት ዓመት በቻ ያሉ ወጣቶችና ጤነኞችን ከድሮ የበለጠ የመያዝ ኃይል አለው እና እነዚህ ሲቀያየሩ በምን እንደሚቀየሩ እንዴት እንደሚቀየሩ ባና የሚያመጡት ለውጥ ግን በጣም የተለየ ነው። ስለዚህ ያሳስበናል። ምክንያቱም አሁን ክትባት በጣም በሆኑ ዌስተርን ካንትሪዎች በጣም እየተስፋፋ ነው። ሌሎችም ደግሞ እንደ ኢትዮጵያ ያሉ ደግሞ ዝግጅት እየተደረገ ነው፣ ቫክሲኑ የሚመጣበት ጊዜ። አሁን እነዚህ ሶስቱን በሚመለከት በተለይ የሳውዝ አፍሪካ ለምሳሌ፣ አስትራዜኔካ ያወጣው፣ ኖቫክስ የሚሉ ጃንሰን ጃንሰን ያወጣቸው ኦልሬዲ ያውቀናል በበቂ መንገድ እንደማይሰሩ እንደውም ሳውዝ አፍሪካ የተሰጣቸውን የአስትራዜኔካ ቫክሲን በሙሉ ወደ ዓለም ጤና ጥበቃ መልሰዋል፣ አንፈልግም ብለው ምክንያቱም እየሰራ አይደለም፣ በዚህ በአዲሱ ቬሪንት የተነሳ ሌሎቹ። አሁን በቅርብ ያየሁት ሪፖርት ዛንነው ከትላንት ወዲያ የወጣው የፋይዘር እና የሞደርና እንደ በፊተኛው ያህል ኢፌክት እንደሌላይ አይ በተለይ የሳውዝ አፍሪካው ላይ ትንሽ በማዕከላቸው ሜቢ ሞደርና ትንሽ ይሻላል ብለው እያሉ ነው። በአጠቃላይ ግን እየቀነሰ ነው ውጤታቸው ያለው ከሌሎቹ ጋር ሲነጻጸር። ጥሩ ኒውሱ ምንድን ነው እነዚህ የአርኤንኤ ቫክሲኖች በቀላሉ መቀየር ይችላሉ በላቦራተሪ ውስጥ በሳምንት ውስጥ ቀይረው የተለያየ አዳዲስ የቀየሩትን ቫይረስ አታቅ የሚያደረግ ቫክሲን መሰራት ይችላል ሳይንሱ አይደለም ችግሩ ከባዱ ችግር ምንነው ያ በላቦራተሪ እንደታ ሰዎች ላይ ቴስት መደሱ ደግሞ ጊዜ ፈጫ አሁን ያለንበት እሱ ነው ስለዚህ መንግስት በአስቸኳይ ሰዎች ቫክሲኔት እየሆኑ ቫይረሱ ከሰው ሰው የተራባ ጊዜ አግኝቶ እንደልቡ የተለያየ ተቀየሩ ዘሮች ከማውጣቱ በፊት ለመጨረስ ትልቅ እንቅስቃሴ የሚካሄደውም ለዚህ ነው ፕሮፌሰር ብስራት ይሄ ምናልባትም ትልቁን ጥያቄ ይጋብዛል እንግዲህ የምናወራው ክትባት በሚሰጥበት አለም ይነስም ይብዛም ክትባቱ ደርሷቸው እንዲህ በዩናይት ስቴትስ እና በተቀሩት የአውሮፓ ሀገሮች የተሰጠው ቁጥር አለመመጣጠንና ፍጥነቱ ነው እንጂ እንደ ችግር የተቆጠረው ጨርሶ ክትባቱ ያልደረሰባቸው የአፍሪካ ሀገሮች ብዙም እያሳሰበ ባለበት የቫይረሱ መለወጥ ፈተና ደቡብ አፍሪካ ላይ እንደታየው ከአሁን ቀደም የታወቁት የሰሩ ክትባቶች እንኳን አልሰራይ ማለት ደረጃ እና የተሰጣቸውን መመለስ በደረሱበት፣ እንዴት ነው የምዕራቡ አለም ገና ብዙ ጊዜ ሊለወጥና አስቸጋሪ ሁኔታዎች ሊፈጠር በሚችልበት የራሳቸውን ነዋሪ የራሳቸውን ህዝብ ብቻ ከትበው ይወጡታል ወይ? ቁጥሩ ላይ አሳሳችነት ቢኖርም አፍሪቃ እንደ ሌላው አለም አልተጎዳም፣ እንደ ዩናይትድ ስቴትስ ብዙ እልቂት አልደረሰም። ይሁን እንጂ እነኚህ አይነታቸውን የለወጡ ቫይረሶች ሊፈጥሩ የሚችሉት ሁኔታ አይታወቅምና እስካሁን የተጨበጠ የተጠና ነገር የለምና ያሳሳሳቢነቱን ቅድም ካልነውም በላይ አያንረውም ወይ? በጣም ያሳስባል። እንግዲህ አሁን የሰለጠኑ ሀገሮች የራሳቸውን ህዝብ ብቻ ከትበው ቢያቆሙ ቫይረሱ ከዓለም የሚጠፋው አትሊስት የተወሰነ ፐርሰንቴጅ በዓለም ደረጃ ሲቆም ነው። ቤት ለምሳሌ አራት ቤተሰብ ያለበት ቤት ውስጥ ሶስቱ ተከትበው አንዱ ባይከተብ ሄዶ በሽታ ይዞ ቢመጣ ለነዛ ለሶስቱ ማስተላለፍ ስለማይችል እዛው ላይ ይቆማል። መተላለፍ አይቀርም በቂ ሰው ካልተከተበ ግን፣ በዓለም አቅርብ ነች አውሮፕላኑ፣ ምኑ በትራንስ በተለያየ መንገድ የሚሰራ አይደለም። አሁን የተያዘው አካሄድ በእርግጥ የራሳቸውን ዜጋ ነው መጀመሪያ ሁሉም ሀገሮች ለማዳን የሚሞክሩት ከዛ በኋላ ነው ሁለተኛውን ጊዜ ደሰማሁት ደብሊውም ሌሎችም ሀገሮች አሁን በኢሮፕያን ሚቲንግ በነበረበት ጊዜ አፍሪካ የሚደርስበት መንገድ ሁሉም ኮንትሪቢዩት አድርገዋል። አሜሪካም ቲንክ ከሁለት ቢሊዮን በብር በላይ ዶኔት አርጋለች። ይህን ቫክሲን በሚመለከት በጉድ ኒውስ ጥሩ ነገር ምንድን ነው፣ አፍሪካ ውስጥ ያን ያህል ቫይረስ አልተስፋፋም። ለምን አልተስፋፋም? ብዙ ቲዎሪ አለ፣ አንዱም አልሰራም። የኑሮ ሁኔታ የሰው ያበላሉ ሁኔታ የአንድ ላይ ከመኖር የተነሳ ጥንቃቄዎች ይደረጋሉ። ግን አፍሪካ ውስጥ የሚደረገው ጥንቃቄ እንዲሁም በበለጠ መንገድ እዚህ ሀገር ጥንቃቄ እየተደረገ ግን ሰዎች አላሉ። እዛ ለምንድን ነው ማቆት የሚለው፣ እሱ ገና ምንም እንደሆነ አይታወቅም። ስለዚህ አትሊስት ትንሽ ጊዜ ስለሰጣች አፍሪካ ውስጥ አለመስፋፋቱ፣ እንደውም በጣም የተስፋፋው ከአፍሪካም ቢሆን ዌል ዲቨሎፕ የሆኑ እንደ ሳውዝ አፍሪካ ውስጥ ነው ሞር እየተስፋፋ የነበረው በጣም ሀይ ሰው ሞታ ሞርታሊቲ እንጂ በሌሎቹ ሀገሮች ብዙ አልታየም። ስለዚህ ሜይቢ ያ ጊዜ ይሰጣል እንጂ ሌሎች ሀገሮች በመተው የሰለጠኑ ሀገሮች የራሳቸውን ዜጋ ብቻ በሞገድ በሽታው ካለም አይጠፋም። ፕሮፌሰር ብስራት የመጨረሻው ጥያቄ ለየት ያለ ነው። ለማወቅ በሚደረግ ጉጉት የሚነሳ አይነት ጥያቄ ነው በአብዛኛው ለኮቪድ-19 የተጋለጡ ሰዎች አሳሳቢነቱ የከፋ ሁኔታ ማስከተሉ ለመጋለጥ የሚኖረውን እድል እንድናሳጥር በተቻለ መጠን ለቫይረሱ እንዳንጋለጥ የሚፈለገውን ያህል ተጋልጦ የሚገኙበትም ጊዜ አለና ሰዎች ከተጋለጡ በኋላ የጠና ሁኔታ የሚከሰትባቸው አሉ። አንዳንዶቹ ጭራሽ ምልክትም ሳያሳዩ ምርመራ ካልተደረገ ለቫይረሱ መጋለጣቸውን ሳያውቁ የሚቀሩበት አለ። እነሱም ናቸው በማሰራጨቱ አደገኛ ናቸው የሚባለው እነሱ ላይ ያላመጣውን ጉዳት ሌላ ላይ ላለማምጣቱ ዋስትና የለምና ከዚህ አንጻር ለቫይረሱ ተጋልጠው ብዙም ችግር ሳይኖርባቸው ያለፉ ሰዎች ላይ ወይንም ደግሞ ታመው ድነው ዋናው የሚያሳስባቸው ነገር ካለቀም በኋላ ድህረ ኮቪድ የሚቆዩ ምልክቶች የበሽታ ሁኔታዎች ይኖራሉ፣ ጥሎ የሚያልፈውም ነገር ሊኖር ይችላል የሚለው እንደ አዲስ ትኩረት እየተሰጠው ነው። ምንም እንኳን ደጋግመን እንደምንለው አስቀድሞ መጠንቀቁም ቢሆን ቀዳሚው ነገር፣ የመጋለጥ እድልም የህይወት እውነታ ነውና እሱ ላይ ምን ይሉናል? የኮቪድ-19 ዓለም አቀፍ ወረርሽኝ መዛመት የፆታ እኩልነትን በባሰ መልኩ በማዛባት በሚሊዮኖች በሚቆጠሩ ሴቶች ላይ ትልቅ አካላዊ የአእምሮ ቀውስና የኢኮኖሚ ችግር እያደረሰ መሆኑን ዓለም አቀፍ የጤና ድርጅት ማሳሰቡን ሊሳ ሽላይን ከጀኔቫ በላከችው ዘገባ ጠቅሳለች። በሌላ በኩል ደግሞ አፍሪካ ውስጥ በጉጉት ሲጠበቅ የቆየው በሚሊዮኖች የሚቆጠር የኮቪድ-19 የክትባት መድኃኒት መግባት መጀመሩ መልካም ዜና ሆኗል። ዝርዝር አለን። አፍሪካ ውስጥ በኮቪድ-19 ቫይረስ የሚያዙ ሴቶች ብዛት ያነሰ ቢሆንም የቫይረሱ መዛመት በፆታ ላይ ያለውን ልዩነት ማባባሱ ተገልጿል። በቅርቡ የወጣው አሃዝ እንደሚያመለክተው አፍሪካ ውስጥ ከሶስት ነጥብ ዘጠኝ ሚሊዮን በላይ የሚሆኑ ሰዎች በኮቪድ-19 ቫይረስ ተይዘዋል። አንድ መቶ አራት ሺህ የሚሆኑት ደግሞ ሕይወታቸውን አጥተዋል። የዓለም የጤና ድርጅት በ28 ሀገሮች ባደረገው ጥናት መሰረት በኮቪድ-19 ከተያዙት ሰዎች በአማካኝ 41 ከመቶ የሚሆኑት ሴቶች ናቸው። በቫይረሱ ከሚያዙና ከሚሞቱት ሰዎች የሴቶች ቁጥር ያነሰ የሆነበት ዋናው ምክንያት ሴቶች ከወንዶች ይልቅ የመከላከል ደንብን ስለሚያከብሩ እንደሆነ የጤና ባለሥልጣኖች አስገንዝበዋል። የዓለም የጤና ድርጅት የአፍሪቃ ቀጠናዊ ስራ አስኪያጅ ማትሺዲሶ ሞየቲ የኮቪድ-19 ቫይረስ መዛመት በበርካታ ቁልፍ ቦታዎች ላይ የፆታ ልዩነትን እያባባሰ ነው ይላሉ። ክፍያ የሌለው አገልግሎትና የቤት ስራ ብዙውን ጊዜ በሴቶች ነው የሚሰራው። ይህ ተግባር ደግሞ ትምህርት ቤቶች በወረርሽኙ ምክንያት በመዘጋታቸው እና ሰዎች በቤታቸው ሆነው እንዲሰሩ በመወሰናቸው ወይም እንደ ልብ እንዳይንቀሳቀሱ በመታገዳቸው ምክንያት በሴቶች ላይ የሚደቀኑ አደጋዎች እየጨመሩ ሄደዋል። ብዙውን ጊዜ የአፍሪካ ሴቶች የሚሰማሩባቸው የስራ አይነቶች ግለሰቦችን ማገልገል እና ሌሎች መሰል ስራዎች ሲሆኑ በእንቅስቃሴ ገዳው ምክንያት እንዲህ አይነቱ ስራ ከሞላ ጎደል ተቋርጧል። ኦሊማታ ሳር ለሴቶች እኩልነት የቆመ ሴቶች ራሳቸውን እንዲችሉ የሚሰራ የተባበሩት መንግስታት የምዕራብና የማዕከላዊ አፍሪካ የሴቶች ድርጅት ስራ አስኪያጅ ናቸው። ድርጅታቸው 1300 የሚሆኑ በሴቶች ባለቤትነት ይንቀሳቀሱ የነበሩ መደበኛና መደበኛ ያልሆኑ የንግድ ዘርፎች ምን ያህል በኮቪድ-19 ወረርሽኝ እንደተጎዱ አስረድተዋል። ሳር በ30 ሀገሮች ጥናት ማካሄዳቸውን ተናግረዋል። መልእክቱ አንድ አይነት ነው፣ አብዛኛውን ገበያችንን አጥተናል የሚል ነው። ጥናቱ በተካሄደባቸው ሰላሳ ሀገሮች ያሉት ሴቶች ሰዎች በቤታቸው እንዲቆዩ መደረጉና እንቅስቃሴ መታገዱ የንግድ ስራቸውን ክፉኛ እንደጎዳ ተናግረዋል። ሀገሮች ታዲያ የንግድ ስራቸው የተሰናከለባቸው ሴቶች በስራቸው እንዲቀጥሉ የሚያስችላቸውን ገንዘብ ከማቅረብ ይልቅ ምግብና ትንሽ ገንዘብ ይሰጧቸዋል። በሌላ በኩል ግን በቀጠናው ያሉ በርካታ ሀገሮች አብዛኞቹ ባለቤትነታቸው የወንዶች ለሆኑት በሚገባ ለተደራጁ የንግድ ማህበራት የንግድ ማንቀሳቀሻ ድጎማ ሰጥተዋል። መንግስታት ለወንዶችና ለሴቶች የሚያቀርቡት የንግድ ማንቀሳቀሻ ድጎማ ላይ ያለውን ክፍተት ካላስተካከሉ በስተቀር ሴቶች ወደ ኋላ እንደሚቀሩ ለሴቶች እኩልነት የቆመው ሴቶች ራሳቸውን እንዲችሉ የሚሰራው የተባበሩት መንግስታት የምዕራብና የማዕከላዊ አፍሪቃ የሴቶች ድርጅት ስራ አስኪያጅ ኦሊማ ታሳር አስገንዝበዋል። በሌላ በኩል ደግሞ ኮሮና ቫይረስ በአፍሪቃ ድንበሮች ከገባ አንድ ዓመት ሊሞላው በተቃረበበት በአሁኑ ወቅት በጉጉት ሲጠበቅ የቆየው በሚሊዮኖች የሚቆጠር የኮቪድ-19 የክትባት መድኃኒት መግባት መጀመሩ መልካም ዜና ሆኗል። አብዛኛው አቅርቦት የተገኘው ኮቫክስ በተባለው ዝቅተኛ ገበያ ያላቸው ሀገሮች የክትባቱን አቅርቦት እንዲያገኙ የሚያከፋፍለው ዓለም አቀፍ ስብስብ በኩል ነው። የደቡብ አፍሪካ ፕሬዚደንት ሲሪራማፎሳ ሁኔታውን በመቀየር ተግባር አፍሪካውያን ጠቃሚ ሚና እንደነበራቸው አስገንዝበዋል። የደቡብ አፍሪካ የሳይንስ ጠቢባን እንዲሁም የጥናትና ምርምር ተቋማት ለዚሁ ጥረት ጠቃሚ ሚና ተጫውተዋል ብለዋል። ስለ ኮሮና ቫይረስና ስለተከሰቱት አዲስ አይነት ቫይረሶችም ጭምር ለዓለም አቀፉ እውቀት አስተዋጽኦ አድርገዋል ሲሉ በያዝነው ሳምንት በሀገራቸው ቴሌቪዥን ተናግረዋል። ይህን በሚመለከት የእኛ ሳይንቲስቶች መንገዱን መርተዋል። ለዚህም ዓለም አቀፍ እውቅና አግኝተዋል። እኛም ልንኮራባቸው ይገባል ብለዋል ፕሬዚደንት ራማፎሳ እንደ አውሮፓ አቆጣጠር በ2020 ዓ ም ማለት ባለፈው ዓመት የአፍሪካ ህብረትን በተረኛነት የመሩት ሲሪ ራማፎሳ አፍሪካ የኮቪድ-19 ክትባት መድኃኒት ልታገኝ የምችልበትን እቅድ በማውጣት ተግባር ወሳኝ ሚና እንደነበራቸው ታውቋል። እሳቸውና ሌሎች የአፍሪካ ሀገሮች የክትባቱ አቅርቦት ለመላ የዓለም ሀገሮች ተደራሽ እንዲሆን፣ ዝቅተኛ ገቢ ያላቸው ሀገሮችም የክትባቱን መድኃኒት እንዲያገኙ በተደጋጋሚ ጫና ሲያደርጉ መቆየታቸው ተገልጿል። አድማጮች የኮቪድ-19 ዓለም አቀፍ ወረርሽኝ መዛመት የጾታ እኩልነትን በባሰ መልኩ በማዛባት በሚሊዮኖች በሚቆጠሩ ሴቶች ላይ ትልቅ አካላዊ የአእምሮ ቀውስና የኢኮኖሚ ችግር ስለማድረሱ የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሳምንት በሌላ ርዕስ ክንገናኝ በደህና ቆዩን። በመጨረሻም ስፖርት። እንደምናመሻችው የዛሬው የስፖርት መሰናደው ከሀገር ውስጥ የስፖርት ዜናዎች ይጀምራል። ባሌን ይጎብኙ በሚል መጠሪያ የኦሮሚያ ቱሪዝም ኮሚሽንና ሳዲያ መልቲ ሚዲያ በጋራ ባሰናዱት ባሌ ሮቤ ላይ በተካሄደ የ5 ኪሎ ሜትር ታላቁ ሩጫ ገዛሃኝ ድሪባ በ14 ደቂቃ ከ32 ሰከንድ በመግባት አሸንፏል። ከአንደኛ እስከ ሦስተኛ ለወጡ ተሳታፊዎች ደግሞ የገንዘብ ሽልማትና ሜዳሊያ ተበርክቷል። ሙክታር ጀማል ተጨማሪ አሉ። የኦሮሚያ ቱሪዝም ኮሚሽን ከሳዲያ መልቲ ሚዲያ ጋር በመተባበር ቱሪዝምንና ስፖርትን አስተሳስሮ በክልሉ ደረጃ ለመጀመሪያ ጊዜ በባሌ ሮቤ ላይ ያዘጋጀው ታላቁ ሩጫ ከአምስት ሺህ በላይ ሰዎች ተሳትፎበታል። የባሌ ዞን እምቅ የቱሪዝም ሀብት ያለው አካባቢ ነው ያሉት የባሌ ዞን ምክትል ዋና አስተዳዳሪ አቶ ዲዳ ጉደታ የቱሪዝም ሀብቱን ለጎብኚዎች ምቹ እንዲሆን መስራት ያስፈልጋል ብለዋል። ባሌ በሀገሪቱ የኢኮኖሚ ድርሻ ባሌ አስተዋጽኦዋን እንድትወጣ የቱሪዝም ማዕከል እንድትሆን እየተሰራ ያለው ስራ አበረታች ነው። ባሌ በርካታ የተፈጥሮ ሀብቶች አሏት። ይህንን ሀብቷን ለዓለም አስተዋውቀን የገቢ ምንጭ እንዲሆን የኦሮሚያ ቱሪዝም ኮሚሽን እያደረገ ያለው እንቅስቃሴ አበረታች ነው። ይህ ሩጫም የታሰበው ስፖርትን ለመስራት ብቻ ሳይሆን ባሌ ያለውን ከፍተኛ የተፈጥሮና የባህል ሀብት ለዓለም በማስተዋወቅ እንደ ባሌ ሕዝብ በኦሮሚያና በኢትዮጵያ ደረጃም ሀገር ተጠቃሚ እንዲሆን ከዛም አልፎ የቱሪዝም ኢንዱስትሪን በአፍሪካ ቀንድ ተወዳዳሪ በማድረግ ቱሪስቶች ለመጎብኘት የሚጓጉለት የቱሪዝም መስህብ ለማድረግ እየሰራን እንገኛለን ነው ያሉት። የኦሮሚያ ቱሪዝም ኮሚሽን ማህበረሰብ አቀፍ የቱሪዝም ኢንዱስትሪ ነድፎ እየተንቀሳቀሰ እና የአካባቢውን ሰዎች በተለይ ወጣቶች ተደራጅተው የስራ እድል እንዲያገኙ እየተሰራ መሆኑን የኦሮሚያ ቱሪዝም ኮሚሽን ምክትል ዋና ኮሚሽነር አብዩ ተሰማ ገልጸዋል። ይህንን ከግብ ለማድረስ የህዝቡ አስተዋጽኦ ከፍተኛ መሆኑንም ጠቁመዋል። የቱሪዝም አገልግሎቶች በሚሰጡባቸው አካባቢዎች ውስጥ አገልግሎት ሰጪ አካላት ሰው በሚስብ መንገድ በማቅረብ ገቢ ማግኘት ይኖርብናል። እንደ ኦሮሚያ ቱሪዝም ኮሚሽን የታቀደው ክልሉ ያለውን የተፈጥሮ ሀብት ለዓለም በማስተዋወቅ የውጭና የሀገር ውስጥ ቱሪስቶች ክልላችንን በመጎብኘት የሥራ ዕድል በመፍጠር የገቢ ምንጭ እንዲሆን ሁላችንም መረባረብ ይኖርብናል። ይህ እቅድ ሲሳካ በአስርና አስራ አምስት ዓመታት ውስጥ ኦሮሚያን በቱሪዝም ከአፍሪካ ቀንድ ቀደምት ማድረግ ይቻላል። ሁላችንም ይህንን በመገንዘብ የበኩላችንን እንድንወጣ ጥሪ ያቀርባለሁ ነው ያሉት። በባሌ ሮቤ ከተማ ባሌን ይጎብኙ በሚል መሪ ቃል በተዘጋጀው የአምስት ኪሎ ሜትር ሩጫ ገዛ ሐይን ድሪባ በ14 ደቂቃና 32 ሰከንድ በማጠናቀቅ አንደኛ ሲሆን አብርሃም ካሱ በ15 ደቂቃና 50 ሰከንድ ሁለተኛ፣ ተከታይ እሸቱ በ16 ደቂቃ ከ50 ሰከንድ ሦስተኛ በመውጣት አጠናቀዋል። ለተወዳዳሪዎቹ ከሜዳሊያ ሽልማት በተጨማሪ የገንዘብ ማበረታቻ ሽልማት ተበርክቶላቸዋል። አንደኛ ለወጣው አምስት ሺህ ብር፣ ሁለተኛ ለወጣው ሦስት ሺህ ብርና ሦስተኛ ለወጣው የሁለት ሺህ ብር ሽልማት ተበርክቷል። በውድድሩ ላይ አንደኛ የወጣው ገዛ ሐይን ድሪባ የተሰማውን ለቪዮ አጋርቷል። ኦሮሚያ ላይ እስከ ሰባት ስምንት አስር በቃ ከደብረ ውስጥ ወጥቼ አላውቅም ግን እግዚአብሔር ይመስገን ዘንድሮ ይረዳል። ኦሮሚያ ላይ አንደኛ አንድ ሁለት ቦታ ወጥቼ አለው ግን ዘንድሮ በጣም ነበር ተሳካልኝ ዘንድሮ በአንደኝነት እኔ መጨረሻ በጣም ደስ ብሎኛል። ሩጫ በጣም ደስ ብሎኛል። ግን ይህንን ቱሪስት ያለው ባለ በጣም ምርጥ ምርጥ ቱሪስቶች አሉ። ባቱ ተራራ ወርቀሰ ሁመር ጋሬን ባለ አቶ ተራሚ በቃ ብዙ እንደ ኢትዮጵያ እንደ ባሌ ላይ ነው ግን ቱሪስቶች መጥቶ ይህን ነገር ዳዳ ቱሪዝምና ስፖርትን ማስተሳሰር የኦሮሚያ ክልል ቱሪዝም ሀብት በማስተዋወቅ በሚገኘው ሀብት የስራ እድልን ለመፍጠር እየሰራ መሆኑን የሚገልጸው የኦሮሚያ ቱሪዝም ኮሚሽን መሰል ዝግጅቶችን በቀጣይም እንደሚያሰናዳ ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከባሌ ሮቤ። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አረንፍሳየ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።